ሳይንስና ቴክኖሎጂ የቅሬታ አካል ተመራማሪዎች ሰሞኑን በአፋር ክልል ሌዲ ገራሩ መካነ ምርምር አስር ጥርሶችን በቁፋሮ ማግኘታቸውን ይፋ አድርገዋል። የተገኙት ጥርሶች ከጠቅላላው የሰው ልጅ ቅሬታ አካል ጋር ሲነጻጸር ትንሽና በቁጥር ጥቂት ቢሆንም ተመራማሪዎቹ እንደሚሉት አዲስ የዝግመተ ለውጥ የምርምር ምዕራፍ የሚከፍቱ ናቸው። የሁለት ግለሰቦች ናቸው ተብለው የሚታመኑት እነዚህ ቅሬታ አካላት ከ2.6 እስከ 2.8 ሚሊዮን ዓመት ዕድሜ ያላቸው ናቸው። የቅሬታ አካል ባለሙያውና በኢትዮጵያ ቅርስ ባለስልጣን የፓሊንቶሎጂና የፓሊያንትሮፖሎጂ ክፍል ኃላፊ የሆኑት አቶ ሳህለ ስላሴ መላኩ እንደሚገልጹት የተገኘው ቅሬታ አካል ከዚህ ቀደም የነበሩ ምርምሮችን የሚያጠናክር ነው። እንግዲህ ተመራማሪዎች በአፋር ክልል ሌዲ ግራሩ ተብሎ በሚጠራ መካና ቅርስ ስፍራ ከሀዳር ብዙም ማራቅ ወይም ደብልሾ የተገኘችበት ቦታ ላይ ቅርብ ቦታ ላይ ለረጅም ዓመታት ጥናትና ምርምር ሲያደርጉ ቆይተዋል። እዛ ቦታ ላይ እንግዲህ ከዚህ ቀደም ቀደም ወደኛ የእኛ ጄነስ ወይም ጄነስ ሆሞ ተብሎ የሚጠራ ቅሪተ አካል የዛሬ ሁለት ነጥብ ሰባት ሚሊዮን አመት የዛሬ አምስት አመት ገደማ ላይ አስተዋውቀው ነበረ። እንግዲህ አንደኛው መረጃ እንግዲህ የሚያጠናክር እና የመጀመሪያው የእኛ ጄነስ ጄነስ ሆሞ የእሱን ቅሬታ አካል ነው የሚያመለክተው። እነዚህ ቅሬታ አካላት ዝርያቸው ሉሲ ከምትመደብበት ከአውስትራሎፒቲከስ አፍራንሲስ ዝርያ ይልቅ ከአዲሱ የአውስትራሎፒቲከስ ዝርያ ጋር ይዛመዳሉ ተብሏል። የቅሬታ አካል ተመራማሪዋ ኤሚ ሬክተር እንደሚሉት አዲሱ ግኝት በሰው ልጆች ዝርያ ላይ ብዝሃነት መኖሩን ያሳያል። ልዩና አዲስ የሚያደርገው ነገር በመጀመሪያ ይህ አስደሳች ግኝት በዚያ ወቅት ከምናስበው በላይ በሰው ዘር መነሻ በአፈጣጠራችን በሰዎች ዝርያ ውስጥ ብዝሃነት እንዳለ ማሳየቱ ነው። ስለዚህ በሶስትና በሁለት ሚሊዮን ተኩል ዓመታት መካከል ብዙ አስደሳች ነገሮች እየተከሰቱ ነው። እንደ ተመራማሪዎቹ አዲሱ ቅሬታ አካል የቅርብ ጊዜው የአውስትራሎ ፒቲከስ ዝርያ ከጥንት የሆሞ ዝርያዎች ጋር በተመሳሳይ ጊዜና ቦታ ይኖር እንደነበር ያረጋግጣል። ከዚህ ባሻገር የሰው ልጅ ቅድመ አያቶች በብዛት በተመሳሳይ አካባቢ መኖራቸውም የሰው ልጅ ዝግመተ ለውጥ ቀጥ ያለ መስመር ሳይሆን በአንድ አካባቢ የሚገኝ የዛፍ ቅርንጫፍ መሆኑን ያሳያለም ብለዋል። ግኝቱ የመጀመሪያዎቹ የሰው ልጆች ቅድመ አያቶች የአሁኑን የሰው ልጅ ሙሉ ቅርጽና ባህሪ ከመያዛቸው በፊት በተለያዩ የተፈጥሮ ሂደቶች አልፏል፣ የሚለውን ሀሳብም ይደግፋል። ይህ ግኝት በተለይ ከ2-3 ሚሊዮን ዓመታት በፊት የነበረውን አንዳንድ የሰው ልጅ ዝግመተ ለውጥ የግንዛቤ ክፍተቶችን እንደሚሞላም ተመራማሪዎቹ ገልጸዋል። ያም ሆኖ የቅሬታ አካል ተመራማሪዋ ሬክተር እንደሚሉት የምርምር ቡድኑ በተገኙት ጥርሶች ላይ ብቻ ተመስርቶ ስያሜ መስጠት አልቻለም። አዲስ ነገር እንደሆነ እናውቃለን። ነገር ግን የቅሪታ አካሉ ሙሉ አካል ምን እንደሚመስል በደንብ እስክናውቅ ድረስ ስሙን ለመሰየም ትንሽ መጠንቀቅ እንፈልጋለን። አፍ ውስጥ በሚገኙ አምስት ጥርሶች ወይንም አስር ጥርሶች ብቻ ሳይሆን መላ አካሉ ምን ይመስላል? የራስ ቅሉ ምን ይመስል ነበር? አስደናቂ እጆች ነበሩት ወይ? እግሩስ የተለየ ነበር ወይ? ምናልባት በአሁኑ ወቅት ጥርሶች፣ የራስ ቅል እንዲሁም እጆችና እግሮች ያሉት ቅሪታ አካል እናገኝ ይሆን? ስለ እሱ ትንሽ ተጨማሪ ነገር ማግኘት እንፈልጋለን። የተገኙት ቅሬታ አካላት ስድስት የመንጋጋ ሁለት የፊት ጥርሶች፣ አንድ የመካከለኛ ጥርስ እንዲሁም አንድ የውሻ ክራንቻ ሲሆኑ በሰው ልጅ ዝግመተ ለውጥ ውስጥ ግልጽ ያልሆኑ ጉዳዮችን ለመረዳት ጥሩ ግንዛቤ ይሰጣሉም ተብሏል። የተገኙት የጥርስ ቅሬታ አካላት እድሜ መቀራረብ ደግሞ አዲሱ የአውስትራሎፒቲከስ ዝርያ በዚህ አካባቢ ከቀደምትና ሆሞ ከሚባሉት ዝርያዎች ጋር አብሮ ይኖር እንደነበረም ያመለክታል። ይህም ተመሳሳይ የተፈጥሮ ሀብት ይጋሩ ነበር ወይ የሚል ለምርምር የሚጋብዝ ጥያቄ እንደሚያስነሳ ተመራማሪዋ ገልጸዋል። በተለያዩ የአፍሪካ የምርምር ጣቢያዎች እስካሁን ድረስ ስድስት የጂኔስ አውስትራሎፒቴከስ ዝርያዎች ቅሬታ አካላት ተገኝተዋል። ተመራማሪዎቹ እንደሚሉት አዲስ የተገኙት ጥርሶች የዘመናዊ ሰው ቅድመያት የሆነውን ሰባተኛውን የአውስትራሎ ፒቲከስ ዝርያ የሚዛመድ ሲሆን ይህም በዋናነት ዝንጀሮ የሚመስል ነገር ግን በሁለት እግር እንደ መራመድ ያሉ የሰው ልጅ ባህሪያት ያሉት ነው። የቅሬታ አካል ተመራማሪዋ እንደሚሉት በርከት ያሉ ቅሬታ አካላት መገኘታቸው አዳዲስ ፍንጮችን ለማግኘት ረድቷል። ትልቁ የሚያስደስተው ነገር እዚህ ምስራቃዊ አፍሪካ ውስጥ ከአንድ ወይም ከሁለት በላይ ወይንም ምናልባትም ከሶስት በላይ የአውስትራሎፒቲከስ ዝርያዎች የመኖራቸው እውነታ ነው እና ሆሞ የሚባለው ዝርያ የዝግመተ ለውጥ መነሻ የአየር ንብረት መቀያየር ነው የሚለው ሀሳብ የእኛ የዘር ሀረግ የሚሻሻለው የአየር ንብረት ስለሚቀየር ነው ለማለት ያስችላል። በዚህ ደረጃ ስለ እኛ ስለ ሰዎች የተለየ ነገር አለ። ምናልባት ግን በመረጃ የተደገፈ ላይሆን ይችላል ምክንያቱም ሌላ ዝርያ አለ። አውስትራሎፒቲከስ አሁንም እዚያ አለ። ምንም እንኳ እስካሁን ይፋዊ ስም ባይሰጧቸውም የምርምር ቡድኑ በጎርጎሪያኑ 2013 ዓ ም ለመጀመሪያ ጊዜ በሳይንሳዊ ስማቸው ሆሞ ከሚባሉት የጥንት ዝርያዎች ጋር የሚዛመዱና ወደ 25 ሚሊዮን የሚጠጋ እድሜ ያላቸው ሌሎች ሶስት ጥርሶችንም በተመሳሳይ አካባቢ አግኝቷል። ተመራማሪዎቹ እንደሚሉት ሆሞ ሳፒየንስ የሚባለው የሰው ልጆች ዝርያ በቅርብ የታየው የሆሞጂኔስ አባል ሲሆን ይህ ዝርያ ከ300 ሺህ ዓመታት በፊት በአፍሪካ ውስጥ የነበረና በኋላም በዓለም ዙሪያ የተስፋፋ መሆኑን ተመራማሪዋ ገልጸዋል። አውስትራሎፒቲከስ ሙሉ 32 ጥርሶቹን ጨምሮ ከዘመናዊ ሰው ጋር ተመሳሳይ የሆነ የጥርስ አወቃቀር አለውም ተብሏል። የአሪዞና ስቴት ዩኒቨርሲቲ የቅሬታ አካል ተመራማሪ የሆኑት ካይሬድ ኔቸር ለተባለው መጽሔት እንደገለጹት ተመሳሳይ ነገር ይበሉ ነበር ወይ የሚለውን ለማወቅም በአሁኑ ጊዜ በጥርሶቹ ላይ ምርምር እየተካሄደ መሆኑን ገልጸዋል። ተመራማሪዎቹ ከተገኙት የጥርስ ቅሬታ አካል ጋር ዝምድና ባለው በአውስትራሎ ፒቲከስ እና በሆሞ ዝርያዎች መካከል ያለውን ግንኙነት ለማወቅም ፍንጭ በመፈለግ ላይ ናቸው። ለመሆኑ እነዚህ ቅሬታ አካላት መገኘት ለምርምር ዘርፉ ምን ያበረክታል? አቶ ሳህለስላሴ እንግዲህ ይሄ የመጀመሪያ ጊዜ አይደለም። የመካን ቅርስ ጥናት ወይም ደግሞ የቅድመ ታሪክ ጥናት እንግዲህ ሁሌም ነው በየአመቱ የሚከናወነው። በኢትዮጵያ ውስጥ ከአርባ በላይ የሚሆኑ ጥናትና ምርምር የሚያደርጉ ቡድኖች አሉ። በሁልጊዜም እንግዲህ ኦንጎይንግ የሆነ ሪሰርች ኤፈርት ነው ሁሌም አዲስ ሲተገበር ያለ። ግን ግኝቶቹ ጥናታቸው ተጠናቆ ለአለም ይፋ የሚሆኑበት ጊዜያቸው ትንሽ ረዘም ያለ ነው። ለምን ፕሮሰሱ ትንሽ ረዘም ስለሚል ማለት ነው። ስለዚህ እንደዚህ አይነት አዲስ መረጃዎችን በየጊዜው ማግኘት ማለት በራሱ ኢትዮጵያን ዘር መገኛ ያነቷን አጉልቶ ከማስተዋወቅ አንጻር ጉል ሚና ይጫወታል። ለሳይንሱም ደግሞ ከፍተኛ የሆነ ሚና ነው የሚያበረክተው። ለምን አዲስ ኢንፎርሜሽን ሁልጊዜም ስለማናቀው ነገር ሁልጊዜም ፊል ኢን እያደረግን ነው የምንሄደው ማለት ነው። እንደ አቶ ሳህለ ስላሴ እንዲመሰሉ ግኝት ተመራማሪዎችን ወደ ቦታው በመሳብ ኢትዮጵያን እንደ ሀገር የሰው ዘር መገኛ መሆኗን ለማጠናከርም ይጠቅማል። እንግዲህ ለኢትዮጵያ ምንም ጥያቄ ያለውም ከፍተኛ ጥቅም ነው ያለው ብዙ አካባቢዎች ላይ እኔ እንቀሳቀሳለሁ፣ በዚህ አይነት አክቲቪቲዎች ላይ ወይም ከዚ ጋ የተገናኘ ስለሆነ እንግዲህ በብዛት እንግዲህ አንዳንድ ጊዜ ኢትዮጵያ የሚለውን ሀገር እንኳን ሳያውቁ ሉሲ ግን በደንብ ትታወቃለች። አንዳንድ ጊዜ ሰዎች ኢትዮጵያ ማነች ምንድነች ይሉ ይችላሉ። ግን ሉሲ የኢትዮጵያን ስም ምን ያክል አታች እንዳደረገች በአንድ ምሳሌ ማየት እንችላለን ማለት ነው። ስለዚህ የእሷ ስም እንደዚህ ጎልቶ ከታወቀ ኢትዮጵያ ስም እንግዲህ አብሮ የተያያዘ ነው ማለት ነው። ስለዚህ ግኝት በሚገኝበት ጊዜ ቢፋ በሚደረግበት ጊዜ ስለዛ ግኝት ጎግል ሪከርድ ላይ በምንመለከትበት ወቅት ስለ አንድ ስላልታወቀ ነገር ግኝቱ ከመገኘቱ በፊት ሪከርዱን ቼክ ብናደርገው ዜሮ ይላል። ከተገኘ በኋላ ግን ሪከርዱን በምናይበት በየቀኑ እንግዲህ ሰላሳ አርባ ሺህ ሰው ያን ነገር ቪው ሊያደርገው ይችላል ማለት ነው። ያ ማለት ምንድን ነው? በዛ ነገር ጋር የተያያዘ ነገር በሙሉ የኢትዮጵያን ስም ጠቅሶ ነው የሚያልፈው። የተገኝበትን ቦታ የክልሉን ስም አካባቢዎችን ያስተዋውቃል ማለት ነው። ስለዚህ ይሄ እንግዲህ በትንሹ ነው። በትልቁ ደግሞ በምናይበት ጊዜ እንግዲህ እዚህ ላይ እኛ ፕሮሞሽን ስንጨምርበት እንደ ቴሌ ቱሪዝም ያሉ ደግሞ መደረሻ ቦታዎችን እንደዚህ አይነት ከቱሪዝም ጋር በምናገናኝበት ጊዜ ከፍተኛ የሆነ ኢምፓክት ያመጣል ማለት ነው ለሀገር። ስለዚህ አሁን ቱሪዝም የሚጠቀምበት ለአንድ ኦሪጂን የሚባለው ሞቶ አሁን ዝም ብሎ አይደለም የመጣው። እኛ ኢትዮጵያ ካለን ከፍተኛ የቅርበ ታሪክ እምቅ ሀብት ነው። አስትራሎፒቲከስ ሶስት ነጥብ አንድ ስምንት ሚሊዮን ዓመታት እድሜ ያላትን የአውስትራሎፒቲከስ አፍራንሲስ ዝርያን ታዋቂዋን ቅሬታ አካል ሉሲንም ያጠቃልላል። የሉሲ ቅሬታ አካል በጎርጎሪያኑ 1974 ዓ ም በአፋር ክልል ልዩ ስሙ አህዳር በተባለ ቦታ የተገኘ ሲሆን በሰው ልጆች አመጣጥ ላይ ጉልድርሻ ይዟል። ለበርካታ ምርመሮች መነሻ ሆኖም አገልግሏል። በአሁኑ ወቅትም የሉሲ ቅሬታ አካል በቼክ ዋና ከተማ ፕራግ ለአውሮፓ ጎብኚዎች ለእይታ መቅረቡን በአሁኑ ወቅት እዚያው ቼክ የሚገኙት አቶ ሳህለ ሥላሴ መላኩ ገልጸዋል። ይህም የሉሲ የውጭ ጉዞ ከአሜሪካ ቀጥሎ ለሁለተኛ ጊዜ መሆኑን አመልክተዋል እኛ አሁንም እዚህ አውሮፓ ላይ የምንገኝበት እንግዲህ አንደኛው የሉሲንና የሰላምን ቅሪተ አካላት በአውሮፓ ላይ እንግዲህ ለመጀመሪያ ጊዜ አለ ለማሳየት ነው የመጣ ነው እንግዲህ ሉሲ ከዚህ ቀደም አሜሪካ ላይ ለእይታ ቀርባለች። የዛሬ ኦልሞስት አስር ዓመት በፊት የዚያን ጊዜ እንግዲህ ስትሄድ ለእይታ ብቻ ሳይሆን ለሳይንስ ጥናት ለምርምርም ጭምር ነበረ አብሮ ተጉዛ የነበረው ወደዛ አውሮፓ ላይ ግን እንደዚህ ስትመጣ ለመጀመሪያ ጊዜ ነው እንግዲህ ፕራግ ላይ ለአውሮፓ ህዝብ ይቀርባል ማለት ነው። ይሄ እንግዲህ በጣም ከፍተኛ ኢምፓክት አለው። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሪያችሁ ነበርኩ። መልካም ጊዜ